የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዛሬ ሄዳር 23 ቀን 2017 ዓ.ም በዋለው ችሎት ህገወጥ የጦር መሳሪያ ይዞ በመገኘት በሚል ክስ ለቀረበባቸው በእስር ላይ ሆነው በፌዴራል ከፍተኛ ፍርድ ቤት ጉዳያቸውን በመከታተል ላይ ያሉት አቶ ታዬ ደንዳ አረደው በዋስ ከእስር እንዲፈቱ ወስነዋል። ይህ የአቶ ታዬ ደንዳ ባለቤት ወይዘሮ ስንታዩ አለማየሁ ሰበር ሰሚው ችሎት ዛሬ ስላሳለፈው ውሳኔ ሲናገሩ ውያን ሀራ ጠደቻ ይጅባታ ስድስት ኪሎ ስድስት ኪሎ የሚገኘው ሰበር ሰሚ ችሎት አቶ ታዬ የሃያ ሺህ ብር ገንዘብ ወይም የሰው ዋስ አቅርበው እንዲለቀቁ የሚል ውሳኔ ተላልፏል። ጉዳያቸው የተመለከቱትም አምስት የፍርድ ቤቱ ዳኞች ናቸው። እስካሁን አልተለቀቀም። የመውጫ ወይም መልቀቂያ ወረቀት እያጻፍን እንገኛለን አሁን ወይዘሮ ስንታየው የአቤቱታ ማስገቢያ ቀኑን ባያብራሩም ተከሳሹ የዋስ መብት እንዲያገኙ ብዙ ወደ ፍርድ ቤቱ መመላለሳቸውንም ተናግረዋል። አቶ ታዬ ከዚህ በፊት በፌዴራል ልደታ ከፍተኛ ፍርድ ቤትና በፌዴራል ጠቅላይ ፍርድ ቤት የዋስ መብት ጥያቄያቸው ውድቅ ተደርጎ እንደነበረ ይታወሳል። ከታህሳስ 1 ቀን 2016 ዓ.ም ጀምሮ በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ ጉዳያቸው እየታየ በሚገኝበት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስት ስርዓት ችሎት የተከሳሹን ቀሪ የመከላከያ ምስክሮችን በማሰማት ላይ ናቸው። ፍርድ ቤቱ ከስድስት ቀናት በፊት ህዳር 17 ቀን 2017 ዓ ም ለቀሪ መከላከያ ምስክሮች መጥሪያ እንዲጻፍ አዞ ለታህሳስ 3 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። አቶ ታዬ ፍርድ ቤት የሚቀርቡት ያለ ጠበቃ ሲሆን ይህም የሆነው ሊቀጥሯቸው በሚችሉት ጠበቆች ላይ ማስፈራሪያ በመድረሱ ምክንያት ነው ሲሉ አቤቱታ ማቅረባቸው ይታወሳል። ፍርድ ቤቱ በዚህና በሌሎች በተከሳሹ በቀረቡ የመብት ጥሰት አቤቱታ ላይ የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ የሚያወጣው ሪፖርት ለመጠባበቅ ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።